The Voice of America. በትግራይ ክልል የአንበጣ መንጋን ጉዳት ለመቀነስ የደረሱ ሰብሎች እየተሰበሰቡ ነው። የክልሉ ነዋሪዎች ወደ አርሶ አደሮች ማሳ በመሄድ እያገዙ መሆናቸውን የግብርና ቢሮው አስታውቋል። የአንበጣ መንጋ በክልሉ 29 ወረዳዎች መስፋፋቱ ተገልጿል። ሙሉጌታ አጽበሃ ከመቀሌ ተጨማሪ አለው። ወደ ትግራይ ክልል ከገባ ሁለት ወራት የሞላው የአንበጣ መንጋ በክልሉ አራት ዞኖች ማካለሉ የክልሉ የግብርናና ገጠር ልማት ቢሮ ገልጿል። የቢሮው የህዝብ ግንኙነት ዳይሬክተር አቶ ሚካኤል ምሩፅ 19 የበረሃ አንበጣ መንጋ ወደ ክልሉ በአምስት በሮች ቃሴ በተጨማሪ ቤተሰቦችን እንዲሁም ሁሉም የህብረተሰብ ክፍል በየፊናው ተደራጅተው የአሳዶሩን ሰብል ለማዳን በየፊናው እየተሰማራ ነው የሚገኘ ማለት ነው። የአንበጣ መንጋው በጤፍ ማና ሌሎች አዝርእቶች ጥቃት አድርሷል ያሉት አቶ ሚኬለም የደረሰው የጥቃት መጠን ጥናት በማጠናቀቅ በቀጣይ ይፋ ይደረጋል በማለት ገልጸዋል። ከአስር ቀናት በፊት የአንበጣ መንጋው ለመከላከል ወደ ክልሉ ደቡባዊ ዞን የተጓዘችው ገነት ብርሃንም እስካሁን ከሌሎች ወጣቶች ጋር በመሆን የማባረርና ኬሚካል ስትሰራ መቆየቷ ተናግራለች። ያን አንበጣ መንጋን ለመከላከል አንደኛው መፍትሄ የደረሰውን ሰብል ማጨድ ስለሆነ ከብዙ አካባቢዎች ወደ ደዋዊ ዞኖ ነው ትለቻቸው በደንብ የተሰራበት ነው። ቀጥሮ ለማሰራት ቢሮ አስታውቋል። ለአሜሪካ ድምጽ ሙልጌታ ጽብሀ መቀለ።